Voice of America! በደቡብ ሱዳን ሁለት ስቴቶች ወይም ክልሎች ውስጥ በተቀሰቀሰ ከባድ ውጊያና በረሀብ ምክንያት ከመቶ ሺህ በላይ ደቡብ ሱዳናውያን ባለፉት ሁለት ወራት ውስጥ መፈናቀላቸውንና መሰደዳቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታውቋል። ሊሳሽ ላይን ከጄኔቫ የዩኤንኤችሲአር ጠቅላይ መስሪያ ቤት ዘግባለች። ባልደረባችን ገብረ ሀጎስ ደግሞ በኢትዮጵያ የዩኤንኤችሲአር ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። ሶሎሞን አባተ አዘጋጅቶታል። የዩኒቲና የአፐርናይል አዲስ ውጊያዎች ከመቶ ሺህ ሰው በላይ ከሰላማዊ ኑሮው ከመነቀሉና ና ለስደትና ለእንግልት ከመዳረጉ በስተቀር ስድስት መቶ ሀምሳ ሺህ የሚሆን በቀውስ ውስጥ ተውጦ የሚገኝ ሰውም ለዕለት ጉርስና ኑሮው የሚሆን እርዳታ እንዳያገኝ ተገዷል። ግብረሰናይ ድርጅቶች እሳቱን እየሸሹ ለመውጣት ተገደዋል። ወደ አጎራባቾቹ ሱዳን፣ ኢትዮጵያና ዩጋንዳ የሚገባው ደቡብ ሱዳናዊ ቁጥርም ድንገት አሻቅቧል ይላሉ የስደተኞች Good day, Commissioner Adrian Edwards. Sudan White Nile, Edwards, We're in another tragic wave, which once again is having its greatest impact on civilians. There are ባለፈው ሳምንት ውስጥ የደቡብ ሱዳን ፕሬዝደንት ሳልቫኪር ለሀገራቸው ተመድበው የነበሩትን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቶቤ ላንዘርን አባረዋል። ምክንያቱ ግን ጁባ ምን እንደሆነ አልገለጸችም። የመንግስታቱ ድርጅት የኢንፎርሜሽን ኃላፊ አህመድ ፋውዚ ጄኔቫ ላይ ለሊሳ ነግረዋታል። ሀገሪቱ ውስጥ ያለው ሁኔታ በጣም አሳሳቢ ነው። ለዚህ ነው ደቡብ ሱዳን ተልከው የነበሩትን የረድኤት ባለሥልጣን ለማባረር መንግስቱ መወሰኑን ዋና ጻፊ ባንኪሙን እራሳቸው ያወገዙት። ይህ የተበላሸ የተባለው የደቡብ ሱዳን ሁኔታ የመንግስታቱ ድርጅትን አሁንም እንዳስጨነቀው ነው። የድርጅቱ ኃላፊ ሚስተር ባን ካናዊቱ ዩጂን ኦውሱን በላንዘር እግር እንዲገቡ በወዲያኛው ሳምንት ሾመቸዋል። ለጊዜው የደቡብ ሱዳን መንግስትም ሙሉ በሙሉ እንዲተባበር ጠይቀዋል። ለመሆኑ ይህ የደቡብ ሱዳን ሁኔታ ምን ይመስላል? ባልደረባይ ገብረ መድህን ማምሻውን ወደ አዲስ አበባ ደውሎ በዚያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔር ሚኒስትርን አነጋግሯል። እኔ ኢትዮጵያ ውስጥ ነው ያለሁት፣ ስለዚህ ስለ አጠቃላይ ስለ ሪጅኑ ማውራት ቢቸግርም፣ ይሄ ግን ይፋዊ የመስሪያ ቤት መግለጫ ስለሆነ አንዳንድ ነገሮችን ባነሳ። እንግዲህ መግለጫው የሚለው መቶ ሺህ ደቡብ ሱዳናውያን በዚህ ባለፉት ሁለት ወራት በግጭት ምክንያት ከቤት ንብረታቸው ተፈናቅለዋል ነው የሚለው። ከነዚህ ውስጥ ስልሳ ሺዎቹ ከአገር ድንበር ተሻግረው ወደ ጎረቤት ሀገሮች ነው የሄዱት። ሰላሳ ሺህ ወደ ሱዳን፣ አስራ አምስት ሺህ ወደ ኢትዮጵያ እንዲሁም ሌላ አስራ አምስት ሺህ ወደ ዩጋንዳ ናቸው በተለይ የሄዱት። ይህም የሆነው አፐርናይልና ዩኒቲ በተባሉ ሁለት ስቴቶች በተቀሰቀሰው ግጭት ምክንያት ነው። ከነዚህ ከተሰደዱት ውጭ ደግሞ ከስድስት መቶ ሀምሳ ሺህ በላይ የሚሆኑ ደቡብ ሱዳናውያን እርዳታ ማድረስ ሳይቻል፣ ምክንያቱም በጦርነት መካከል ሆነው እርዳታ ማድረስ አስቸጋሪ ስለሆነ በችግር ውስጥ እንደሚገኙ ነው መግለጫው የሚያሳስብ። ወደ ኢትዮጵያ የገባው ስደተኛ ቁጥር ምን ያህል ይሆናል? አቶ ክሱት ይመልሳሉ። አብዛኞቹ ከዘጠና ዘጠኝ በመቶ የሚሆኑት ወደ ጋምቤላ ነው የሚገቡት። ግጭቱ ከተፈጠረ እንደ ፈረንጆቹ አቆጣጠር ከዲሴምበር ሁለት ሺ አስራ ሶስት ጀምሮ ሁለት መቶ ስምንት ሺ ሰባት መቶ የደቡብ ሱዳን ስደተኞች ወደ ኢትዮጵያ ገብተዋል። ወደ ሶስት ሺ የሚሆኑት ወደ ቤኒሻንጉል ጉሙዝ አሶስ አካባቢ ከመግባታቸው በስተቀር ሌሎቹ በሙሉ ጋምቤላ አካባቢ ነው የሰፈሩት እና ለዚህ ሲባል ከስድስት የማያንሱ በተለያ ካምፖች መስርተን እዛ ውስጥ እየተጠለሉ ነው ያሉት። በዚህ አጋጣሚ አንድ ልገልጽ ልፈልገው በለፉት ባለፉት ወራት በጎርፍ ምክንያት ከካምፕ ሌቾርና ኒሚፕ ከተ ባሉ ካምፖች ተፈናቅለው በየአካባቢው ሲኖሩ የነበሩ ረፊጂዎች ለማተለል አዲስ ካምፕ እየመሰረትን ነበረ። ካምፑ ተመስርቶ ስደተኞቹም በሰላም ወደ አዲሱ ካምፕ መዘዋወራቸውን በዚህ አጋጣሚ መግለጽ እፈልጋለሁ። ለመሆኑ የዩኤንኤችሲአር የኢትዮጵያ ቢሮ ይህንን ድንገተኛ ፍልሰትና ስደት ለማስተናገድ አቅም አለው እንዴ? እንግዲህ አቅም አንጻራዊ ነው። በጣም አስቸጋሪ ነው። እንኳን እንደዚህ በየጊዜው ፕሬዲክት ማታደርገ በየጊዜው ከፍ ዝቅ የሚል ቁጥር ቀርቶ የተረጋጋ ወርሃዊ ቁጥር ያላቸው አካባቢዎችም በጣም ውስን ሀብት ነው ያለን። ስለዚህ አብዛኛው ትኩረታችን ወደ ህይወት አድን ስራ ላይ ነው እየተሰማራን ያለ ነው። ስለዚህ ለጤና፣ ለምግብ መጠለያ፣ እንደዚሁም ሽንት ቤት እና ከጽዳት ጋር የተያያዙ ነገሮች ላይ ነው አብዛኛው ትኩረታችን። ይሄ ማለት ምን ማለት ነው? በአቅም ማነስ ምክንያት ሎንግ ተርም የሆኑ ስራዎችን ፕሮጀክቶችን ለምሳሌ ትምህርት፣ የገቢ ማስገኛ ስራዎች እና የመሳሰሉት ስልጠናዎች በኋላም ከስደተኝነታቸውን ጨርሰው ወደ ሀገራቸው ሲሄዱም ሊጠቅማቸው የሚችሉ ነገሮች ከማድረግ ወደ ኋላ የምንልባቸው አጋጣሚዎች ነው ያሉት። ምክንያቱም ሪሶርስ በጣም ውሱን ነው። ስለዚህ ለተጠየቀው ጥያቄ በቂ ነው ባይባልም በተቻለ መጠን ሁሌም ዝግጁነቱ ስላለ የተወሰነውን ያህል የተቻለውን ያህል ለህይወት አድም ስራ እየተሰራ ነው። በነገራችን ላይ አቶ ክሱት በአሁኑ ጊዜ ኢትዮጵያ እያስተናገደች ያለችውን ስደተኛ አጠቃላይ ብዛትም ለግብረ ነግረውታል። በአጠቃላይ ኢትዮጵያ አሁን በአሁኑ ወቅት ከአፍሪካ ትልቋ የስደተኞች መዳረሻ ሀገር ተብላ ነው የምትጠቀሰው። ቁጥሩም ወደ ሰባት መቶ ሺህ እየተጠጋ ነው ያለው። ትልቁ ቁጥር ደቡብ ሱዳኖች ናቸው። ቀጥሎ ሶማሊያውያን አሉ። ኤርትራውያን እና ሱዳናውያን ናቸው። ሌሎችም ትናንሽ ቁጥር ያላቸው ስደተኞች ኮንትሪቢዩት ያደርጉ ሀገሮች አሉ፣ ግን በተለይ እነዚህ አራት ሀገሮች ተጠቃሽ ናቸው በቁጥር። አቶ ክሱት ገብረ እግዚአብሔር የዩኤንኤችሲአር የኢትዮጵያ ቢሮ ቃል አቀባይን ላመስግን እና ወደ ተከታዩ የደቡብ ሱዳንን ቀውስ የሚመለከት ዘገባ ሸጋገር ሱዳን ካርቱም ማለት ነች። በደቡብ ለሚገኙት ሽምቅ ተዋጊዎች ከአየር ጦር መሳሪያ እያቀበለች ነው ሲል አንድ አዲስ ይፋ የወጣ ሪፖርት ከሷል። ካርቱም ግና በዚህ ውዝግብ እጅ የለበትም ስትል ታስተባብላለች። የቪኦኤው ጌብ ጃስሎ እንደዘገበው ደግሞ የተባለው የጦር መሳሪያ የማቀበሉ ሂደት በመንግስቱና በተቃዋሚ ኃይሎች መካከል የዛሬ ሁለት ዓመት የተቀሳቀሰ ውጊያ እንዲቀጥል አድርጎታል ሲሉ ተንታኞች ይናገራሉ። አዲሱ አበበ ይዟል ዝርዝሩን። ዋና ቢሮ ሎንዶን የሆነው የተንታኞቹ ቡድን ግጭት ቀስቃሽ መሳሪያዎች የሚ የሚመረምረው ቡድን ማለት ነው። ይፋ ባደረገው መረጃ መሠረት የደቡብ ሱዳኑ ኤስፒኤልኤ ጦር ባለፈው ዓመት መጨረሻ ገደማ ከተቃዋሚ ኃይሎች የተያዙ ልዩ ልዩ ጦር መሳሪያዎች፣ እንዲሁም ጥይቶች ጭምር ተገኝተዋል። ከደቡብ ሱዳን ተዋጊ ቡድንም ጆንግሌ ግዛት ውስጥ ትላልቅ አዳፍን የመገኘቱን አመልክቷል። በአብዛኛዎቹ ጦር መሳሪያዎች ላይ የሱዳን ስሪቶች መሆናቸውና ያም ባለፉት ጥቂት ዓመታት ጊዜ መሆኑ ተገልጧል። ጆና ሌፍ የቡድኑ የኦፕሬሽን ክፍል ዲሬክተር ናቸው። መሳሪያዎቹ የተሰሩበት ቀን ሲታይ ሱዳን ለሽምቅ ተዋጊዎቹ ጦር መሳሪያ በማቀበሉ ተግባር ቀጥተኛ ተሳትፎ እንዳላት ይገልጣሉ ብለዋል። ብዙዎቹን ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2014 የተፈበረኩትን መሳሪያዎች በተመለከተ በአብዛኛው ስሪታቸው ከሱዳን ሆኖ ለሽምቅ ተዋጊው ኤስ የፒኤልኤ ቡድን የተሰጡ መሆናቸውን መናገር ይቻላል። የተንታኞቹ ሪፖርት እንዳመለከተው ከሆነም አንዳንዶቹ ቻይና ሰር የሆኑና እንደ አውሮፓ አቆጣጠር በ2014 ሚያዚያ ወር ቤንቲው ከተማ ውስጥ በሚገኝ መስኪር ላይ ጥቃት እንደደረሰ፣ በጥቃቱም የተባበሩት መንግስታት ድርጅት 287 ሲቪሎች መገደላቸውን እንደገለጠ ተመልክቷል። ሪፖርቱ አክሎም ጦር መሳሪያዎቹ ከአየር የተወረወሩ ለመሆናቸው መሬት ሲነኩ የደረሰባቸው ብልሽት መረጃም ነው ይላል። መሳሪያዎቹ የታሸጉ ቢሆኑም እንኳን መሬት ሲነኩ በሚፈጠረው ሁኔታ ወይም ጫና የተነሳ አንዳች ብልሽት ወይም ውድመት ይታይባቸዋል። እናም አንዳንዶች ተጣመው ቅርጻቸውም ተበላሽቶ እንደሚገኙ አስተዋል። በዚህም የተነሳ አንዳንዶቹ ታሽገው የተወረወሩት እንኳ መሬት ከደረሱ በኋላ ሊከፈቱ እንዳልቻሉ ተመልክተናል። ካርቱም ይህን ሪፖርት ደጋግማ አስተባብላለች። እንዲያውም የደቡብ ሱዳንን ውዝግብ በማራገብ ወይም በማባባስ የምናገኘው ትርፍ የለም ሲሉ ባለሥልጣናቷ ተናግረዋል። ደቡብ ሱዳን ውስጥ የሚካሄደው ውጊያ ከቅርብ ሳምንታት ወዲህ እየተባባሰ መጥቷል። የሚሆነበት ምክንያት ሁለቱ ወገኖች በላይኛው ናይል ግዛት ያለውን ነዳጅ ለመቆጣጠር ባላቸው ፍላጎት እንደሆነም ተመልክቷል። የተባበሩት መንግሥታት ድርጅት ውጊያው ይቆም ዘንድ ደቡብ ሱዳን ላይ የጣለውን የጦር መሳሪያ ማዕቀብ የአፍሪካ ሕብረት ደግፎታል። ማዕቀቡ አንዳንድ ለግጭቱ ተጠያቂ ናቸው የተባሉ አካባቢዎችንም እንደሚያጠቃልል ታውቋል።